የኢትዮጵያ ብሔራዊ ምርጫ ቦርድ ወደፊት የሚያካሄደው ምርጫ በሀገሪቱ ከዚህ ቀደም ከተለመዱት ምርጫዎች ፍጹም የተለየ ነው ይላሉ የቦርዱ ሰብሳቢ። በዋናው መስሪያ ቤት የተጀመረው የቦርዱ የውስጥ አደረጃጀት ለውጥም በሀገር አቀፍ ደረጃ እንደሚቀጥል አስታወቁ። ቦርዱ ከየትኛውም ወገን የሚመጣን ተጽዕኖ የሚቀበል እንዳልሆነም ገልጸዋል። መለስካቸው አመሃ ጋዜጣው መግለጫውን ተከታትሎ ተከታዩን አጠናቅሯል። ብሔራዊ ምርጫ ቦርድ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ባሰራጨው የጽሑፍ መግለጫ በሁለት መሠረታዊ ጉዳዮች ላይ እንደሚያተኩር ያሳያል። የመጀመሪያው ቦርዱ በዋናው መስሪያ ቤት ደረጃ የጀመረውን የአደረጃጀት ለውጥ በአገር አቀፍ ደረጃ እንደሚቀጥልና ና የዚህም ጥናት እንደተጠናቀቀ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አብራርተዋል። በክልል የምርጫ ቅርንጫፍ መስሪያ ቤት በኃላፊነት እጩ ሆነው ሊቀርቡ ለሚፈልጉ ኢትዮጵያውያን ሁሉ የተቀመጡ መስፈርቶችን የጽሑፉ መግለጫ ዘርዝረዋል። ከቀድሞ አደረጃጀት እንዴት ሊለይ እንደሚችል ከጋዜጠኞች ለቀረቡላቸው ጥያቄም ወይዘሪት ብርቱካን አጠቃለው መልስ ሰጥተው ነበር። ኃላፊነቱን ከወሰድን በኋላ ብዙ ያየናቸው ነገሮች አሉ። በፓርቲ የቀላጤ ደብዳቤ ሙላ የተመደቡ የስራ ኃላፊዎች እንዳሉ አረጋግጠናል። ያንን ይዘን ልንቀጥል አንችልም፣ እንቀይረዋለን። እንዳለ ስትራክቸሩ እንዴት እንደገና እንደሚዋቀር ገለልተኝነታቸው እየተረጋገጠ የስራ ብቃታቸው፣ ልምዳቸው፣ ፕሮፌሽናል ካፓሲቲያቸው የታወቀ የሰራተኞች እንዲኖሩን የምናደርግበት ሁኔታ በዝርዝር ወጥቶ አሁን በቅርብ ጊዜ ይፈጸማል። ግን ጥናቱ እየተጠናቀቀ ነው ያለው። ለወይዘሪት ብርቱካን አያሌ ጥያቄዎች ከጋዜ ኞች ተሰንዝረዋል። የሚቀጥለው ምርጫ በአገሪቱ ላለፉት አስርት ዓመታት ከአምስት ያላነሱ ምርጫዎች እንደተካሄዱ ከተማን ያስገባና ይህንንም መደበኛ የምርጫ አካሄድ እንደሆነ በማስታወስ የሚመሩት ተቋም ተመሳሳይ መንገድ ይከተል እንደሆነም ጥያቄ ቀርቦላቸው ነበረ። መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም። ይሄ ቦርድ ሊያደርግ እየተዘጋጀ ያለው መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው። አጠቃላይ በመንግስትም በኩል በእኛም በኩል ያለው አረዳድ እስካሁን የሄዱት ሂደቶች ወይም የተደረጉት ምርጫዎች የሕዝቡን አመኔታ ሊያገኙ አልቻሉ፣ የተቋሙን ገለልተኝነት ሊያረጋግጡ አልቻሉ። ስለዚህ ያንን ለመመለስና ትክክለኛ አቋሙ ላይ ተቋሙ እንዲቆም ለማድረግ ምርጫዎቹም ደግሞ ዜጎች በትክክል የሚያምኑበት ድምፅ በሀቀኝነት የሚቆጠርበት ግልጽ የሆነ ምርጫ እንዲሆን ለማስደረግ መሻሻል አለበት ብሎ ስለታመነ ነው። ማሻሻያዎችን እያደረግን የቆየ ነው። ህግ የቀየር ነው። ሰው የቀየር ነው። ከዚህ በኋላ አደረጃጀታችንም እታች ድረስ የምንቀይረው። አክለውም የሚመሩት ተቋም አላማ ነው ያሉትንም ለጋዜጠኞች አብራርተዋል። ነጻ የሆነ ምርጫ ማድረግ፣ እውነተኛ የሆነ ምርጫ ማድረግ፣ በሂደቱም ደግሞ ለዜጎችም፣ ለሲቪል ሶሳይቲም ለፖለቲካ ፓርቲዎች የምናደርጋቸው ነገሮች በፍጹም በገለልተኝነት እየተደረጉ በፍጹም እውነተኝነት እየተደረጉ የኢሌክሽኑን ኢንቴግሪቲ ጠብቀው እየተደረጉ መሆናቸውን የሚያሳይ ስርዓትና ግልፀኝነት አደራጅተን መሄድ ነው የምንፈልገው። የመጨረሻው ውጤት ህዝቡ አመኔታ የሚሰጠው የምርጫ ውጤት ማምጣት ነው ማለት ነው። ከሲዳማ የክልልነት ጥያቄ ጋር በተያያዘም መግለጫ የውሳኔ ህዝቡን ስራ አፈጻጸም ባጭሩ ዘርዝረዋል። አንዳንድ ጋዜጠኞች በዚህ ጥያቄ ምክንያት ከጥቂት ወራት በፊት በሲዳማ ዞን የደረሰውን የህይወት ጥፋትና የንብረት መውደማ አስታውሰው ለዚህ የቦርዱ ተጠያቂነት ምን መሆን እንዳለበት ጠይቀው ነበረ። የቦርዱ ሰብሳቢ የሚመሩት ተቋም የግዴታውንና የመብቱን ወሰን ጠንቅቆ የሚያውቅ ነው ካሉ በኋላ ለደረሰው ጉዳት ግን ሊጠየቅ እንደማይገባ አሳስበዋል። ተቋማቸው ከማንኛውም ወገን የሚመጣን ተጽዕኖ እንደማይቀበልም አክለው ተናግረዋል። በእኛ በኩል ያለብንን ግዴታ ጠንቅቀን እናውቃለን። ያለብንን ግዴታ ደግሞ እየተገበርን ነው እንላለን። በሂደቱ መዘግየት ታይቶ ነበረ። የዘገየበትን ምክንያትን ገልጸናል። አሁንም ግን ጊዜ አለን ብለን አምነን ካስቀመጥ ነው የጊዜ ገደብ፣ የአንድ አመት ጊዜ ውስጥ አስቀድሞ ማለት ነው። ገደቡ ሳይጠናቀቅ ህዳር ሶስት ህዝበ ውሳኔውን ለማደራጀት እና ለማስፈጸም እቅድ ይዘናል። ሀላፊነታችንን እንወስዳለን። እና ይሄ ነው በእኛ በኩል ያለው እዚህ ውስጥ ማንም ተመርኳዥ ወይም ምርጫ ቦርድ ላይ የሚጫን ነገር አላየሁኝም። ወደፊትም ደግሞ ያንን ለመ ለመቀበል ዝግጁ የሆነ ተቋምም እኔ በምመራው ተቋም እንዳልሆነ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። በመጪው ዓመት እንደሚካሄድ በሚጠበቀው ምርጫ ቦርዱ ሀምሳ ሚሊዮን ህዝብ ይሳተፋል ብሎ እንደገመተ ወይዘሪት ብርቱካን ተናግረዋል። ይሁንና ምርጫ ቦርዱ በራሱ በሚያከናውነው ስራ የመራጮች ምዝገባ እንደሚረጋግጥ ጠቁመዋል። የመራጮቻችን ቁጥር እኛ ራሳችን በመዘገብ ነው መረጃ ላይ ነው የምንወስነው። ስንመዘግብ ደግሞ ሁሉም ሚዲያዎችም፣ ፓርቲዎችም፣ ሌሎች ታዛቢዎችም በግልጽ የሚያዩት ችግር አለው ካሉ ደግሞ ኮንቴስት የሚያደርጉት ኮንቴስት ሲያደርጉ የት የት አቤቱታ ማቅረብ እንደሚችሉ እንዴ ብሎ ሊጣራ እንደሚችል በጣም ዝርዝር የሆነ የሕግ አሰራር አውጥተናል። በፊትም ነበረ። አሁን ደግሞ ሞር ለማጠናከር ሰርተናል። እሱን መረጃው ያውም የዴታ ኳሊቲው በደንብ የተረጋገጠ የመራጮች መዝገብ ይኖረናል ማለት ነው። ከዛ አንፃር ምንም በህዝብ ብዛት ላይ የሚነሱ የመረጃ ክርክሮች የምርጫውን አፈጻጸም ላይ የሚያመጡብን ችግር የለም ብዬ ለማለት ፈልጌ ነው። ከጋዜጠኞች አያሌ ጥያቄዎች ቀርበዋል። በተለይ ግን ትኩረት ያገኙት በአሁኑ ጊዜ በቦርዱ ቅሬታ ባላቸው ፓርቲዎች እና ከዚህ ጋር ተያይዘው ለቀረቡ ጥያቄዎች የቦርዱ ሰብሳቢ የሰጧቸውን መልሶች ወደፊት ይዘን እንቀርባለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ